You know, be away. ሰላም ለናንተ ይሁን። ጋቢና መዝናኛ ተጀምረ። ሀብታሙ ስዩም ከአሜሪካ ድምፅ አብሬያችሁ ቆያለሁ። የበርካታ የኪነጥበብ ሰዎችን ሀሳብ የታደምንበት የ2013 የኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል። ጥዑም ሙዚቃዎችንም እንሰማለን። ኤልያስ አስማረ የድምፅ ምህንድስናውን ይከውናል። የዛሬዎቹን እንሆ

ማሩ ባላገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርዒቱ ማሮ የተሰኘን ባላገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ እኔም እንደ ከተማ ሆናለሁ ብሎ አሁን ይህን ጫት ይበላ ትንበሃ ያጤስ ያጤስ ያጤስ ንሃ ኋላ ኋላ፣ እንዲሁም እየነሆለለ መጣ፣ እየነፈጨለ መጣ። ምን እያለ ነፈጨለ? ምን ማለት ነው? ነሆለለ ነፈጨለ፣ ጅል ሆነ። ማሩ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድ ነው። ፕሮግራም ስንጀምር፣ ያው አብዛኞቻችን የዘር ግንዳችን ገጠር ነው። ሁላችንም እንደምናውቀው በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህም ወግና ባህሎች ማህበረሰቡ በተለያዩ ይሄ የግሎባላይዜሽን ውጤት ትንሽ ወደኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብ- ልብል ብያምናለሁ እና እሱም አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ እውነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ፣ እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት። እና በዛ ምክንያት ነው ወደ ማሩ ባላገሩ የወሰድ ነው። ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪያ አንቀይረውም በሚል ነው እንግዲህ ጀምረ ነው እንዳልከው በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋይ ቶታል ቻናሉን እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው። ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀነው? አዎ፣ ስንነሳ መሰረታችን እነዚህ ማህበራዊ ኢሹዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን፣ ባህላዊ ሁነቶችን ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። ፖለቲካ ነፃ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዝ እናደረግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታለን እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ሰ ጉዳዮችን እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን። የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላችሁ ይመስለኛል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲናውራ። እንዴት የባላገሩን ዘዬ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር? አረፍ ጥያቄ እንግዲህ ያው ደሴ ውስጥ ነው የምንኖረው ደሴ አካባቢው እንደዚህ የወሎ ዘዬ የሚነገርበት አካባቢ ነው ማህበረሰቡ ለስራም ለገበያ ለተለያዩ ጉዳዮች ወደ ደሴ ይመጣል እና የእነሱን አኗኗር ብዙ ሩቅ አይደለም ለኛ በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን እሰራ ነበርና ማህበረሰቡን አኗኗር በደንብ አውቀዋለሁ ወስደዋሉ። እንዳልኩ የቲያትር ምሩቅ አይደሁም፣ ግን ስልጠናዎችን ወስደ ነበረ። ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በአስራ ዘጠኝ ሰማናዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ የሚሳተፍ ስለነበረ የክረምት ኮርስ የሚባል አለ ነብሱን የማረው እና ነጋሽ አባተ መኩሪያን ጨምሮ ከአዲስ አበባ በጣም በርካታ የትያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ያደግ ነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከሰማንያ ከመቶ በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበረ ከድሮ ከመጀመሪያው ጀምሮ እና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ እና በተለይ ትምህርቴም ደግሞ ወደዛው ጠጋን ቢል በተለይ ሁለተኛ ደግሞ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበር የሰራሁት ሪሰርች እና እነሱ እነሱን በማየት አጋጣሚ በደንብ ሪያሊቲ ሾውን ቢሆን እውነተኛውን የማህበረሰቡን የአርሶአደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዚያ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር የተማረም የለም። ኖርማል ካሜራማኖች ሁለት ልጆች አሉ፣ ከዛ እኔ ነኝ ያለሁት እና ብቻዬን ነው የምንለማመደው፣ ብቻዬን ነው የምሰራው። አጋጣሚ ሆኖ ደግሞ ጥሩ ሰርችዋለሁ ይመስለኛል። ስቲል እንርዳው የሚሉ ኮሜንቶች ያለሁ ዩቲዩብ ላይ እና ለምን አንደግፈውም በሬ ለምን አንገዛለትም ሁሉም የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርችዋለሁ ብዬ አስባለሁ። በአጋጣሚ ማን ነው አንተየ? ይመራ ዴም ይመራ። አሁን ጠጅ ይወዳል

ይጎነጫዋል። ለልጁ ያጠጣዋል ያጠጣዋል። ልጁ እየለመድ መጥቶ አሁን በኋላ አሁን አሁን ለ እሱ ቤት እንዲሁ ነበረ። የጤነኛ ወዲያጃ ገብተን እንዲሁ እያደረግ ልጁ አለው ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን። ሀሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የትወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው? አብዛኞቹ የተጻፉ ናቸው፣ ነገር ግን የሚገደብ አይደለም። የተወሰኑ ሀሳቦች ይጻፋሉ። መጀመሪያ ሀሳቡ ዲዛይን ይደረጋል። ምን ምን ሀሳብ እንደሚመሳ እዛ ውስጥ በዛ ሀሳብ ዙሪያ በባህገሩ የሚነገሩ ቀልዶች አሉ፣ ፈን የሚፈጥሩ ነገሮች አሉ፣ ሀሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋር ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን የሚገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ ማህበረሰቡም ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኢፒሶድ ላይ ሽምሽሚት፣ ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው። እና አንዳንዴ ከጻፍነውም ውጪ ውጭ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስቡ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክርቢት መልክ ተጠምተው ወደ ቀረጻ የምንገባው ማለት ነው። ወረረን አሁን ተላይ የሄዲያል ሰው ተታች ይሮጣል። እንዲሁ እንዴት ተንከራተትን እንዲሁ እንዴት ተንከራተትን ምንለው ምንለው እምቢ አለ

ሁሉንም ተዙሁ አዝመራው ነው የሚሰበስበው። ስንታየው ከዚህ የኮሜዲ ስራ ባሻገር ጋዜጠኛም እንደሆን ቀደም ብለ ነግረኛል። የጋዜጠኝነትና የትወና ስራውን እንዴት አድርገን የምታቻችለው? ትወናው መንፈስ በጋዜጠኝነቱ ላይ ብቅ እያለ አስቸግሮህ አያውቅም ወይ? በጣም ያስቸግራል። እውነት ለመናገር አንዳንዴ በሚዲያ ላይ እንግዲህ እንደምታውቀው ስታንዳርድ የሆኑ ቋንቋዎችን ነው ማውራት የሚጠበቅብህ፣ በጣምም ውስብስብ ያልሆኑ። በጣምም ደግሞ ዝቅ ያሉ የመንደር አካባቢ ቋንቋዎችን አትጠቀምም፣ እነዚህ ዘዬዎችን አትጠቀምም። እና አንዳንዴ ላይቭ የሚመሩ ፕሮግራሞች ላይ ስንገባ ሰዎች ጋር በምናወራበት ጊዜ አንዳንዴ ያው እንደምታውቀው እኔ የምሰራው ፋና ነው እና ፋና አንተም ስለነበርክ ታውቀዋለህ። ብሪፊንግ እንጠጋለን ያው አንተ የተላጠጥን ፕሮግራሞች ብሪፍ ስናደርግ እዚህ ቦታ ላይ እንደዚህ መጥቶብህ ነበር ምናምን ይሉኛል እና ብዙ ጥረት አደርጋለሁ። ሁለቱን ለመለየት ከፍተኛ ጥንቃቄ ለማድረግ እሞክራለሁ። እንዳልከው ግን አንዳንዴ ብቅ ማለቱ አይቀርም። ከዛ ውጭ ሁለቱን ሰዎች ለማጣጣም ጋዜጠኝነት በጣም ትልቅ ፕሮፌሽን ነው፣ ትልቅ ሙያ ነው። የራሱ የሆነ እንትን አለው፣ አካሄድ አለው። ስለዚህ በዛ መሰረት ይሄኛውን ጋዜጠኝነት ለመለየት የራሴን ጥረት አደርጋለሁ። የምቀረጸውም ብዙ ጊዜ ስራ በማይኖርበት ጊዜ አንዳንዴ ቅዳሜና እሁድ እንደዚህ በፈረቃ ስለሆነ ቅዳሜ ገባው እኔ ተረኛ በማልሆን ጊዜ ወጣ ብለን እንደ አርኮደ አካባቢ ብዙ የገጠር አካባቢዎች ስላሉ አንድ ቦታ ላይ በደንብ ሎኬሽኑን መጠን ተዘጋጅተን ሄደን ተቀርጸን የምንመጣበት ጊዜ አለ። ልምምድን ግን ማታ ነው የማረገው። ብዙ ጊዜ ቤቴ ውስጥ ዘግቼ በደንብ ለማመዳለው እስክርቢት አነባለው። እንደዚህ እንደዚህ አይነት ነገሮችን የቤት ውስጥ ከስራ ሰአቱ ውጭ ማታ ነው እነዚህ ነገሮች የማከናውነው። ቤተሰብ አለኝ። ማታ የሚያስቸግሩን ልጆች አሉኝ እና እነሱን በማይነካ መንገድ ትንሽ ያጨናንቃል። በእርግጥ ግን በተቻሪ መጠን ሁሉንም እንደ ኢቨንቱኑ ለማስኬድ ብዙ ጥረት አደርጋለሁ። ስንታየው መሐመድ ማሩ ባላገሩ በተሰኘው ተከታታይ ኮሜዲ ስራ ትታወቃለህ። ለነበረን አጭር ቆይታ በእጅጉ በእጅጉ አመሰግናለሁ። ከመሰናበታችን በፊት ግን ማሩ ባላገሩ በአሜሪካ፣ በአውሮፓ እንዲሁም በሌሎች ስፍራዎች ለሚገኝ ኢትዮጵያን የሚያስተላልፈው መልእክት ካለ ልጠይቀው እንግዲህ አሁን አ አለም አቀፍ አሉ

እመኝልሃለሁ መልካም ምሽት ይሁንልህ። ኒ ላስታ ሁለት ሙያዎችን ያጣመረ ወጣት ነው። ዋና ስራው ከአንጋፋ የኢትዮጵያ ትምህርት ተቋማት አንዱ በሆነው ጎንደር ዩኒቨርሲቲ ውስጥ አስተማሪነት ነው። የመተንፈሻ አፍታ ባገኘበት አጋጣሚ ሁሉ ግን ወደ ሙዚቃ ይሸፍታል። ማህበራዊ፣ ኢኮኖሚያዊ አንዳንዴም ፖለቲካዊ መልእክት ያላቸውን ነጠላ ዜማዎች ለአድማጮች በተደጋጋሚ አድርሰዋል። ሁለቱንም ሙያዎችን ተስፋና ሰላምን፣ ርኅራሄና ትብብርን የሚደግፉ ሐሳቦችን ለማዳረሻ እየተጠቀመበት ይመስላል። አዲስ አበባ ቤኒ ላስታ ቤኒያም አበባው ስለመኖር አለመኖር አዲስ ስራው ከሚያብራራበት ቆይታችን ይጀምራል። መልካም ጊዜ። እንግዲህ የዚህ ሙዚቃ ይዘት በአብዛኛው ሰላም ላይ ያተኮረ ነው። ያለፍነውንም ጊዜ ያለንበትንም ጊዜ የሚመጣውንም ጊዜ በማገናዘብ ጨለማ በሚመስለው ጊዜ ውስጥ ትንሽም ተስፋ ትንሽም ብርሃን እንዳለን ለማሳየት ከጨለማው ይልቅ ወደ ብርሃኑ አተኩረን ማየት እንዳለብን በተለይ ወጣቶችን ለማነቃቃት በዚህ ሀሳብ ኢንስፓየር ለማድረግ የሁሉም ሰው የራሱን አስተዋጽኦ እንደሚያደርገው እኔም በዚህ ዙሪያ ላይ የራሴን አስተዋጽኦ ላርግ በሚል እነሬ ስራ የተሰራው እንግዲህ ስለ ስራው ስናወራ ርዕሱ መኖር አለመኖር ይላል። እንግዲህ መኖር አለመኖር በሁለት ጠረፍ ጥግ ላይ ተራርቀው የቆሙ ነገሮች ናቸው። መኖርና አለመኖር ግን መሀላቸው ብዙ ውጣ እና ውረድ አለ። ግለሰብም ቢሆን ማህበረሰብም ቢሆን በዚህ በመኖርና ባለመኖር መሀል ላይ ነው ህይወትን የሚገፋው። እንደኔ እንደኔ እንግዲህ ይሄ በአብዛኛው የምርጫ ጉዳይ ይመስለኛል። እንደ ማህበረሰብ ምን አይነት ምን አይነት ማህበረሰቡን መቀጠል አለብን? እንዴት ነው መኖር የሚገባን? የሚለውንም አይ እንደ ማህበረሰብ አብረን መኖር የለብንም ወይንም በዚህ መልኩ መኖር የለብንም የሚለውንም የሚወስነው አንድ ማህበረሰብ በራሱ ባደራጀው ፖለቲካል ኢኮኖሚ ውስጥ በሚኖረው መስተጋብር ነው። ስለዚህ መኖር አለመኖር ከዚህ ሀሳብ በመነሳት ነው ሙዚቃውን የጻፍኩት ማለት ነው። ምን አስባለው መሰለ ሁሉም ትውልድ የራሱ አሻራና የራሱ ህልም የራሱ ፍላጎት፣ የራሱ ትልም አለው በህይወት ውስጥ። ልዩነቱ አንዳንድ ጊዜ አንዳንድ ትውልዶች የሚገባቸውን ቢያ የመስሪያ የማሰላሰያ ጊዜ አያገኙም። በዚህ የተነሳ ሊያደረጉ የሚገባቸውን ወይም ለሀገራቸው ለወገናቸው በደንብ ሲጠብና በጣም በመሰረታዊነት ደግሞ ለራሳቸው ሊውሉ የሚገባውን ውለት አለበለው ወይም ለራሳቸው ሊሰሩ የሚገባቸውን ስራ እንዳይሰሩ ራሳቸውን እንዳያሳድጉ የራሳቸውን ዘመን የመሰለ አሻራ አሳርፈው እንዳይሄዱ የሚያደርጉ ብዙ ነገሮች ያጋጥሟቸዋል። ይሄ ትውልድ በእንደዚህ አይነት አጣብቂኝ ውስጥ የገባ ይመስለኛል፣ የኔና ያንተ ትውልድ፣ አሁን ያለው ትውልድ። ምክንያቱም እንግዲህ በሀገራችን ውስጥ ያለው የፖለቲካል ሪሌሽን ከሀምሳ ከስልሳ ዓመት አካባቢ ጀምሮ ያለ ጥያቄ ላይ የተንጠለጠለ ነው። ወጣቶቻችን በዚህ ጥያቄ ውስጥ መሀል ላይ ገብተዋል፣ ወይ ሀሳቡ በደንብ ተፍታቶ አልደረሳቸውም፣ ወይ እሱን ሀሳብ የማግኘት እድል አላገኘንም በሚገባው መጠን ማለት ነው። ቅንጭብ ቅንጭብ ያሉ ከዚህ ከዛ የሚሆኑ ሀሳቦች ትክክለኛውን ፒክቸር እንዳናይ ስላደረገን በዚህ ትውልድ ውስጥ ያሉ ወጣት የራሱን አሻራ ማሳረፍና በራሱ መንገድ ለሀገሩም ለወገኑም ለህዝቡ የሚሰራበትን እድል እንዳያገኝ እንቅፋት ውስጥ የገባ ይመስለኛል። ስለዚህ በአሁን ያለው ትውልድ በዚህ አይነት አጣብቅኝ ውስጥ በመኖርና በአለመኖር እንደ ማህበረሰብ ነው ለ እንደ ግለሰብ አደለም። በሁለቱ ጥያቄዎች ውስጥ ሳንዱች ሆኖ ያለ ነው የሚመስለው ወጣቶች ላይ ይሄ መሰራት ብዬ ስለማስብ ከዚህ ብሮድ ከሆነ ሀሳብ እችን የአምስት ደቂቃ ሀሳብ ጨለፍ ያደረኩት ወጣቶችን ለህይወት ማንቃት ለነገ ማንቃት ላይ ያተኮረ ነው። ለዛ ነው ርዕሱንም መኖር አለመኖር ያልኩት። እንግዲህ ቢኒያም፣ በአንድ በኩል ሙዚቃን በሌላ በኩል ደግሞ መምህርነትን አጣምረ ትሰራለህ። ሁለቱን ሙያዎች በአንድ ላይ ለማስኬድ መቻልህ በምን መልኩ ጠቅሞሃል? ፈታኝ ነገሮችስ የሉትም ወይ? ሙዚቃና ማስተማር እውነት ለመናገር በጣም የተራራቁ ነገሮች ናቸው። እነኝም ሁለት የተራራቁ ነገሮች ለማስታረቅ አብሮ ለማስኬድ እሞክራለሁ። ምክንያቱም ሁለቱም በፍቅር ነው የማከናወኑ። ግን በዋናነት ስራ የመምህርነት ነው። አስተማሪ ነኝ። ስለዚህ እስካሁን ባለው ሁኔታ ሙሉ ጊዜው የአስተማሪነት ጊዜ ነው ማለት ነው። የሙዚቃው ስራ በትርፍ ጊዜ የሚሰራ ነው። በሙሉ ጊዜ እንግዲህ የምገባበት እና ከሆነም ካልሆነም ለወደፊት የሚታይ ሆኖ እስካሁን በትርፍ ጊዜ ባለ ሰዓት ነው የምሰራው። አስተማሪ መሆኔ ለሙዚቃ ምንጠቅመዋል ላልከው፣ ሙዚቃ ሞር ታለንት ነው ያው ስጦታ ነው። እንደ ትምህርት ጥናት አይደለም። በአብዛኛው ከስሜት ጋር የተገናኘ ነገር ነው። ስለዚህ እሱ ደግሞ በእግዚአብሔር በሚሰጥ ጸጋ የሚገኝ ነው እና ከትምህርት ጋር ብዙ ግንኙነት ያለው አይመስለኝም። ግን እኔ በግሌ አገኘሁት ምለው። አስተማሪ መሆኔ ነገር ለነገሮች ቅርብ አድርጎኛል፣ አዳዲስ ነገሮችን እንዳውቅ፣ አካባቢውን በደንብ እንድቃኝ። የአስተማሪ ስራ ሪሰርች ነው፣ ኮሚኒቲ ጋር ፕሮጀክቶችን መስራት ነው። ስለዚህ በዛ ውስጥ ከብዙ ሰዎች ጋር ትገናኛለ። ከዛ ውጭ ደግሞ ስራው ቤዚካሊ ማንበብ ማንበብ ነው ስራ። ስለዚህ እነኚህ ብዙ ኤክስፖሮች ለአለም እንዳገኝ አድርጎኛል አድርጎኛል። ከዛ በላይ ያው ለማስተዋል እና ረጋ ለማለት እድል ይሰጣል። አስተማሪ ስቱን እንደ አስተማሪ ማሰብ፣ እንደ አስተማሪ መኖር ይጠበቅባል። ስለዚህ እሱ በራሱ የስራው ተፈጥሮ የሚሰጥህ ቨርች አለ። ይሄ ይሄን ነገር ጠቅሞኛል። ፈታኝ ነገሩ ግን ሙዚቃ የራሱ ፎከስ ይፈልጋል። እንደ ቀናተኛ ሚስት ነው ይላሉ። ሙዚቃ ወዴትም ባትፈናፈን ይመረጣሉ፣ ብታተኩር ሙሉ ትኩረት ለሙዚቃ ብሰጥ። ምክንያቱም ሙዚቃ ፈጠራ ነው። ሁሌም ፈጠራ ላይ ብታተኩር፣ ሁሌም ከሙዚቃ ጋር ኢሞሽናሊ አታች ሆነህ ብትቆይ፣ ሞር ፕሮዳክቲቭ ትሆናለህ። ጥሩ ሙዚቃዎች እንትሰራለን። ለእኔ ፈታኙ ነገር ይሄ ነው። ሙዚቃ ላይ ብቻ ፎከስ ማድረግ አልችልም። ብዙ ሙዚቃዎች ቶሎ ቶሎ እንዳልሰራ እሱ አድርጎኛል። እንደዚህ እንደዚህ አይነት ነገሮች አድርጎኛል፣ ግን እንደ ፈተና አልቆጥራቸውም። እሱ ለራሴ የሰጠሁት ቻሌንጅ ነው። ምን ያህል እወጠዋለሁ፣ ምን ያህል በዚህ ቻሌንጅ ውስጥ አደርጋለሁ የሚለው ለራሴ ለህይወቴ የሰጠሁት ቻሌንጅ ነው። ሰው እሱ ቻሌንጅ ነው በጣም የሚገፋኝ እና የሚያኖረኝ እስካሁን ድረስ በተከታታይ ነጠላ ዜማዎችን ለህዝብ አድርሰሃል። ከሰራሃቸው ስራዎች ሁሉ የተለየ ትርጉም ይሰጠኛል የምትለው የሙዚቃ ስራ የትኛው ነው? እንግዲህ የሰራኋቸው ሙዚቃዎች ፕሮፌሽናሊ ይሄኛው ስተኛ ሲንግል ነው በመሀል አንድ ሁለት በተለየ ሁኔታ የሰሯቸው ሙዚቃዎች አሉ። እነሱ ሙዚቃዎች የመጀመሪያው ሞያ ሞያ የሚል በአባይ ወንዝ ላይ የሚያጠነጥን ነው። በግብጽን ሱዳንና ኢትዮጵያን ፓብሊክ ዲፕሎማሲ ነው። ግጥሙን በደንብ ስትሰማው ሦስቱን ሀገሮች ውሃው እስካለ እና ሦስቱ ሀገሮች እስካሉ የናይል ፖለቲክስ የሚቆም ነገር አለ። ስለ ገደብን አይቆምም። ይህ ነው ቀጣይ ነው። ትክክለኛው መንገድ መተማመን በሶስቱ አካላቶች ውስጥ መፍጠር ነው። ሰው ያዘፈን ዘፈን ይህን ነው የሚለው ቃል በቃል ማለት እችላለሁ። ሁለተኛው ዘፈን ሰምናወርቅ ነው። ሰምናወርቅም እንደዚሁ በኢትዮጵያዊ ማንነት ላይ ያለፈን ንዶ ከመገንባት ይልቅ ባለፈ መልካም ነገር ላይ ተንተርሶ እሱን አጥንቶ እሱን አውቆ እሱ ላይ ገንብቶ እሱን አደራጅቶ ወደፊት መሄድ የበለጠ ለሀገራችንም ለህዝባችንም ይጠቅማል የሚል ሀሳብ ያለው በጎኑ ደግሞ የዚህንም ይህ እንዳይሆን ያደረገውንም ችግር የመደማመጥ ችግር፣ የመተዋወቅ ችግር፣ ሀገርን በደንብ ያለማወቅ ችግር፣ ታሪክን በስነስርዓቱ ጠንቅቆ ከስሩ ጠንቅቆ ያለማወቅ ችግር እንዳንደማመጥ፣ እንዳንሰማማ፣ ለሀገራችን የሚበጃውን መንገድ በጋራ ሆነን እንዳንቀይስ፣ እንዳናሰላስል ምክንያት አርጓል ብዬ ስለማስብ በዛ ላይ የሰራሁት ስራ ነው። ሰምና ወርቅ ይሄኛው እንግዲህ መኖር አለመኖር ቅድም እንደነገርኩ ነው። ሰው ከነኝ ሶስቱ ውስጥ የተለየ ትርጉም የሚሰጠኝ እንዳልኩ፣ ሶስቱም በየራሳቸው አውዴ የተሰሩ ናቸው። የየራሳቸው ትርጉም እና የራሳቸው ሚና አላቸው። ግን ሰምና ወርቅ ለእኔ በጣም የተለየ ስራ ነው ሰዎች ማህበረሰቡም በፖለቲካውም ዘርፍ በጣም ትላልቅ ከምትላቸው ሰዎች ጀምሮ እስከ ኤሌመንታሪ ተማሪዎች ድረስ ትልቅ አክብሮት ነው ስለዚህ ስራ የሚነግሩኝ። ግቡን የመታ ስራ ይመስለኛል። በሆነ ወቅት በጣም የቴሌቪዥኖቹ ሁሉ ማድመቅ የነበረ ትንሽ ዩቲዩብ አካባቢ ችግር ተፈጥሮ ነበር። ከዩቲዩብ አንድ ሁለቴ ኦር ሶስቴ ሙዚቃው እንዲወርድ ተደርጎ ነበር። የወረደበትም ምክንያት ሙዚቃው መጀመሪያ የወሰደው ዩትዩብ ቻናል ሆፕ ኢንተርቴንመንት የሚባለው ቻናል በጣም አንፕሮፌሽናል ነው። በእርግጥ በጣም አንፕሮፌሽናሊ ሳምፕሉን ያላለቀውን ሳምፕል እንዲያወት የተሰጣቸውን ጫኑ። እሱን አውርዱ እና ትክክለኛውን ጫኑ ስንላቸው ያው እነሱ ገንዘባቸውንና ላይካቸውን ስለሚቆጥሩ ይህንን ልናወርድ አንችልም፣ ካወረድን ሌላ አንጭንም አሉ። በዚህ ምስል ምክንያት እኔ ደግሞ ያው የሰራሁትን ስራ የለፋሁትን ልፋት እና ለወደፊት ልገነባው ምፈልገው በዚህ ስራ ላይ ሊኖረኝ የምፈልገው ፒክቸር የሚያበራሽ ነገር ምንም አላደርግም። ምንም ገንዘብ፣ ምንም እውቅናው ይቀራል እንጂ ለስራዬ እና አብሬያቸው ለምሰራው ሰዎች ታማኝ መሆን ስለምፈልግ በዛ መልኩ እንዲወርድ ሆነ። ከዛ በኋላም ለሌላ ለቻናል ተሰጠ። እሱ ደግሞ ከሙዚቃ ወደ ፊልም ራሱን ቀየረ እና አሁንም ሙዚቃው ወረደ። ከዛ በኋላ እኔም መቆጣጠር አልቻልኩ እኔ ያው እዛው ያለሁበት ሙያ ምኖሮ ጎንደር ስለነበረ አዲስ አበባ ሄጄ ነገር መቆጣጠር አልቻልኩም በመጨረሻም ምነው ሸዋ ኤንተርቴይንመንት ሙዚቃውን ሸዋ በጣም ስለሚወደው በጣም ላከብረው ና ላመሰግን ወዳለው በዚህ አጋጣሚ ወስዶ በእሱ ቻናል ላይ አስቀምጠው ያ ሶስት ምናምን ስለወረደው ከዩቲዩብ ተገቢውን ቪው አብሮ ማግኘት አይችልም ማለት ነው። እንጂ መጀመሪያ ላይ በጣም ታይቷል። በቴሌቪዥን ግን በጣም ረጅም ጊዜ ሲታይ የነበረ በጣም በህዝብ ተወዳጅ የነበረ ስራ ነው። አሁንም ድረስ በየሬዲዮ ሆኖቹ በጣም የሚጫወት ነው።

አብረን ስላመሸን በእጅጉ ደስ ብሎናል ሀብታሙ ስዩም በመስተንግዶው ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ነበር የሳምንት ሰው ይበለን።